የትግራይ ክልል ገዢ ፓርቲ ህዝባዊ ወያነ ሓርነት ትግራይ ና የኤርትራው ህዝባዊ ግንባር ለዲሞክራሲ ና ፍትህ ለማቀራረብ በተዘጋጀው የውይይት መድረክ መነሻ ጽሁፍ ያቀረቡ ኢትዮጵያውያንና ኤርትራውያን ምሁራን እንደገለጹት ሁለቱ ፓርቲዎች ከምስረታቸው ጀምሮ በትግሉ ሂደት እንዲሁም በኋላ የነበራቸው ግንኙነት ለአሸናፊነታቸው ተጨማሪ ኃይል ነበር ይላሉ። በኢትዮጵያውያን አቆጣጠር በ1990ዎቹ መጀመሪያ በኢትዮጵያና ኤርትራ መካከል ለተነሳው ደም አፋሳሽ ውጊያ እንዲሁም ቀጥሎ የመጣው የሁለቱ መንግስታት ጠብም ቢሆን ሚናቸው የጎላ እንደነበረ ፖለቲከኞችና ምሁራን ይገልጻሉ። ከቅርብ ጊዜ ወዲህ ኢትዮጵያና ኤርትራ መካከል አዲስ ሰላማዊ የግንኙነት ምዕራፍ ቢጀመርም አሁንም በሁለቱ ፓርቲዎች መካከል መካረሩ ስላልበረደ ሂደቱ ምሉ አልሆነም ሲሉ ሴሌብሬት ኢቨንትስ የተባለ የግል ድርጅት ባዘጋጀው የሁለቱ ፓርቲዎች የእርቅ መድረክ አስተያየታቸው የሰጡ ኢትዮጵያና ኤርትራውያን ተናግረዋል። በመቀለ በተካሄደው የሁለቱ ሀገራት ምሁራን፣ የሃይማኖት መሪዎችና ሀገር ሽማግሌዎች፣ ወጣቶች እንዲሁም ሌሎች የማህበረሰብ ክፍሎች የተገኙበት መድረክ መነሻ ጽሁፍ ያቀረቡት ኤርትራዊ ምሁር አቶ ተመስገን አለም የህወሓትና ህግደፍ ግንኙነት በኢትዮጵያና ኤርትራ ሰላም ትልቅ ቦታ አለው ይላሉ ሁለቱ ፓርቲዎች ታሪክ የተሳሰሩ ድንበር አካባቢ የሚገኙ የሁለት ሀገራት ህዝቦች የሚመሩ ለረዥም ጊዜ የቆየ ጸባቸው ብዙ ዋጋ አስከፈለ መሆኑ የሚናገሩት ኤርትራዊ ምሁር አቶ ተመስገን አለም የኢትዮጵያና ኤርትራ የሰላም ስምምነት ዘላቂነት ይኖረው ዘንድ የህወሀትና ህግደፍ ግንኙነት ሊታሰብበት ይገባል ባይ ናቸው። ህዝቢ ትግራይ ህዝቢ ኤርትራን ብመሪሕ ውድቦ ህዝባዊ ወያነ ሓርነት ትግራይን ህዝባዊ ግንባር ዲሞክራሲ የትግራይና ኤርትራ ህዝቦች በመሪ ፓርቲዎቻቸው ህዝባዊ ወያነ ሓርነት ትግራይና ህዝባዊ ግንባር ለዲሞክራሲና ፍትህ ህግደፍ ለፍትህ አንድ ላይ ተዋግተዋል፣ አንድ ላይ ተሰውተዋል፣ አንድ ላይ ተቀብረዋል። ይሁንና ከዚህ ሁሉ በኋላ በህወሀትና ህግደፍ መሪዎች መካከል በተፈጠረ አለመግባባት ምክንያት የኢትዮጵያና ኤርትራ ህዝቦች ግንኙነት ከባድ ፍተና ገጥሞታል፣ በአስቸጋሪ ሁኔታ ላይ ቆይተዋል። በሁለቱ ፓርቲዎች ጠብ ምክንያት የሁለቱ ሀገራት ዜጎች ተጎጥተዋል። በተለይም የትግራይና የኤርትራ ህዝቦች የችግሩ ዋና ዋነኛ ገፈት ቀማሽ ሆነዋል። ስለዚህ እነዚህ ሁለት የፖለቲካ ፓርቲዎች ለህዝባቸው ሲሉ በጋራ መስራት ይገባቸዋል። ህዝቡ ብሎ ሀባር ከሰርሁ አለው። በህግደፍና ህወሀት መካከል ንግግሮች እንዲጀመሩ ብለውም ወደ እርቅ እንዲመጡ የሚደረገው ጥረት በሁለቱም የፖለቲካ ድርጅቶች በኩል በጎ ምላሽ መኖሩ የሚናገሩት ደግሞ ያዘጋጁ የሴሌብሪቲ ኢቨንትስ ዋና ስራ አስኪያጅ አቶ ሀብቶም ገብረ ሊማኖስ ናቸው። የእነዚህ ሁለቱ ፓርቲዎች ጸብ ካረገበና ወደ አንድ መጥቶ ህዝቦቻቸውን አስበው ውይይት ካላደረጉ የሚሆን ነገር የለም። ስመራይደን ስንጠይቃቸውም ይሄ እንቅስቃሴ እያወቁ ስለነበረ አስደንጋጭ ነበር። መጀመሪያ አንዱን ደብዳቤውን ሲያዩት ምናምን፣ ግን መልሱ በጣም የሚገርም ነገር ነው። ማለት ለሰላም ዝግጁነት ስርዓት አላቸው። የህዝብ ለህዝብ ከሆነ እኛ በህዝብ እንትን የለንም ተጠየቅ ነው። ግን እንደ ድርጅት ስለሆነ እንደ ፓርቲ ስለሆነ ፓርቲው ሲሰበሰብ የምንመልሰው ነገር ይሆናል። በምታካሂዱት ካሄዱት ኤኔ ነገር ግን እንቅፋት አንሆንም ነው ያሉ። በትግራይ በኩል ደግሞ እንደዛ መጣን ትግራይ አካባቢ ያለውን ነገር ደግሞ እንደዛ ለክ ለሰላም ምንም አይነት እንቅፋት አናርግም ሲሉ በቃ። ስለዚህ ከዚህ በኋላ ህብረተሰቡ ሁለቱም በአንድ ጠረጴዛ እንዲመጡ ግፊት ማድረግ አለበት፣ ጫና ማድረግ አለበት። ጫና እንዲያደርግ ደግሞ መድረክ መዘጋጀት አለበት። ሰላም የመፍጠር ሂደቱ እንዲጠናከር በተለይም በኢትዮጵያና ኤርትራ ድንበር አካባቢ የሚገኙ ህዝቦች ተሳትፎ ማጠናከር ይገባል። የሚል ሀሳብ ተይዞ እየተሰራ ነው ያሉት አቶ ሀብቶም ገብረ ሊባኖስ ፓርቲዎቹ የማቀራረብ ስራ አሁን ላይ ተስፋ ሰጪ ደረጃ ላይ ይገኛል ብለዋል። ሁለቱም የተከበቡ ኃይሎች ናቸው። ኤርትራ ላይ ብናይ የውጭ ሀይሎችና የውስጥ ሀይሎች፣ እዚህ ብናይ የውስጥ ሀይሎችና የውጭ ሀይሎች ፓርቲዎቹ ላይ አንዛውበዋል። ስለዚህ ይህን መጀመሪያ ራሳቸው ማየት ነበረባቸው። ካላዩ ግን ህብረተሰቡ አሁንም ሰላም መለመን የለበት ማስገደድ ነው ያለበት። ስለዚህ ከዚህ አኳያ ጊዜ ሊወስድ ይችላል። አይሆንም የሚባል ህልም ግን የለንም። ይሄ ማሳያው መጀመሪያ የነበራቸው አፕሮችና አሁን ይለያያል። እኛ ስንሄድ የነበረ ወረቀቱ ሁሉ ሊመልሱት ይችሉ ነበር። እኛም አፕሮች ሊያርገን አይችሉም ነበር፣ በቢሮክራሲ ሊያንገላቱን ይችሉ ነበር። ሁለቱ አንድ ነገር ውስጣቸው ላይ ያዩት ነገር ስላለ ነው። ደግሞ ይሰለቻል፣ ሀያ ዓመት ላይ የተቆራረፈ በአሁን ያለው ፖለቲካ አሰላለፍም ሁለቱም አንድ ላይ ካልመጡ የሚሆን ነገር አይደለም። ሁለቱም አንድ ላይ ሆነው እንኳን የሚችሉት ነገር አይደለም። እየመጣባቸው ያለና መምጣታቸው አይቀርም የሚል ትናለ። በመቀለ ከተካሄደው ውይይት በተጨማሪ በቀጣይም የቀድሞ የህወሓትና ህግደፍ ታጋዮች ያሳተፈ መድረክ በአዲስ አበባና ና በኤርትራ ዋና ከተማ አስመራ በቅርቡ ይካሄዳሉ ተብሎ እንደሚጠበቅ አዘጋጆቹ ተናግረዋል። ለዲደብሊው ዘገባ ሚሊዮን አስላሴ على